ይህ የአሜሪካ ድምፅ ነው። በ19 በ22 በ25 ና በ31 ሜትር ባንድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 11 2014 ዓ ም ስርጭታችን ጀመረ።

ጤና ይስጥልኝ፣ የተከበራችሁ ተመልካቾቻችን፣ አድማጮቻችን፣ የዌብ እና የማኅበራዊ መገናኛዎች ተከታዮቻችን፣ እንደምንዋላችሁ፣ እንደምናመሻችሁ፣ በያላችሁበት በነጋበት ቦታ ሁሉም እንደምናደራችሁ። የምሽቱ አስተናጋጃችሁ ወይም የዚህ ፕሮግራም አስተናጋጃችሁ ሶሎሞን አባተ ነኝ።

ጥምቀትን ዛሬ እያከበራችሁ ላላችሁ እንኳን ለብርሃነ ጥምቀት ባደረሳችሁ። በሀገራችን ውስጥ ላለው ወቅታዊ ሁኔታ ሀውሱ በንሳ የታጀበ እግዚአብሔርና ከሰው ጋር የሚያስታርቅ ሃይማኖትን ገንዘብ አድርጎ መመላለስ የግድ ሆኖ ይገኛል። የድሬዳዋና የጅቡቲ አህጉረ ስብከት ሊቀጳጳስ ብፁዕ አቡነ አረጋዊን ነው የሰማችሁት። የብፁዕ ወቅዱስ አቡነ ማቲያስ

ኦርቶዶክስ የፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያን መልእክት ነው ያሰሙት። ጃን ሜዳ ላይ ዘገባ ይዘናል። ከጎንደር፣ ከመቀሌ፣ ከደሴ፣ ከድሬዳዋ፣ ከአዲስ አበባ እንዲሁም ከአስመራ የተለያየ ቅርጽና ይዘት ያላቸውን የዕለተ ጥምቀት ዘገባዎችን በዚህ ምሽት ይዘንላችኋል። ክቡራትና ክቡራን አድማጮች፣ ተመልካቾች፣ ተከታዮቻችን ስርጭታችንን በ

ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ላይቭ አት ቪኦኤ አምሐሪክ ላይ በቀጥታ መከታተል ትችላላችሁ። ፕሮዲውሰሯ ብርሃን ኃይሉ ነች። በስቱዲዮ ቴክኒሻኑ ኮርኔሊያስ ቴነር ነው። የስቱዲዮ ምስልና ድምፅ ቅንብር ባለሙያው ራብ ማክሊን ነው። በዌብና ማኅበራዊ መገናኛዎቻችን ላይ አበባየሁ ገበያው ትገኛለች። አብራችሁን ቆዩ እስከ ምሽቱ አራት ሰዓት አሁን የሰዓቱን

ዋና ዋና የዓለም ዜና እናሰማቸው። ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የጥምቀት በዓል ቁጥራቸው ከወትሮ እጅግ የበዛ ተሳታፊዎች በተገኙበት በተለይ በታሪካዊቷና ጥንታዊቷ የጎንደር ከተማ እየተከበረ ነው።

በዓሉ ላይ ከታደሙት የአካባቢውና ከተለያዩ የአገሪቱ አካባቢዎች ጎንደር ከገቡ ምዕመናን ጎብኚዎች በተጨማሪ ሰሞኑን ከዓለም ዙሪያ ወደ ትውልድ ሀገራቸው ከገቡ ኢትዮጵያውያንና ትውልድ ኢትዮጵያ መካከል በአስር ሺዎች የሚቆጠሩ መገኘታቸውን ባለስልጣናት ተናግረዋል። በኮቪድ-19ና በተሳሳቱ መረጃዎች ምክንያት የውጭ አገር ጎብኚዎች ቁጥር መቀነሱን የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ገልጸዋል።

የአዲስ አበባ ከተማ ከንቲባ አዳነች አበበ፣ የእስራኤልና የኤርትራ አምባሳደሮች እንደዚሁም ሌሎች እንግዶች በበዓሉ ላይ ተገኝተዋል። በሌላም በኩል ትግራይ የሚገኘው ሪፖርተራችን ሙልጌታ አጽብሃ ያነጋገራቸው ነዋሪዎች በድሮን ጥቃት ስጋት ምክንያት የዘንድሮ የጥምቀት በዓል ቀዝቃዛ ሆኖ ማለፉን ተናግረዋል።

ባለፈው ዓመትም በክልሉ በነበረው ጦርነት ጥምቀት እንደ በዓል ሳይከበር ማለፉን ነዋሪዎቹ አስታውሰዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስም በዓሉን አስመልክቶ ባስተላለፉት መልእክት በአገሪቱ ሰላምና እርቅ እንዲወርድ ሁሉም የድርሻውን እንዲወጣ በተወካያቸው የድሬዳዋና የጅቡቲ አገረ ስብከት ሊቀጳጳስ አቡነ አረጋዊ አማካኝነት አሳስበዋል።

አድማጮች በተለያዩ ከተሞች የተከናወነውን የበዓሉን ሂደት ጨምሮ ዝርዝሩን በምሽቱ የመጽሔት ክፍለ ጊዜ ይቀርባል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅ በአፍሪካ ህብረት የአፍሪካ ቀንድ መልእክተኛ ክቡር ኦሊሳንጎ ኦባሳንጆ በኢትዮጵያ ባለው ግጭት ዙሪያ በመቀሌና በአዲስ አበባ ያደረጉትን ጉብኝት ተከትሎ በዛሬው ዕለት የስልክ ውይይት አድርጌያለሁ ሲሉ ዛሬ ባወጡት መግለጫ አስታወቁ።

ሰላም ለማስፈን የሚያስችል ተጨባጭ ጥረት በመኖሩም ተደስቻለሁ ብለዋል። ኦባሳንጆ በኢትዮጵያ መንግስትና ህወሓት ግጭቱን ለማስወገድ እያደረጉ ስላሉት ጥረት ገለጻ አድርገውልኛል ያሉት ዋና ጸሐፊው ግጭቱና ጥቃቱ እንዲያበቃ አሁን ፖለቲካዊና ዲፕሎማሲያዊ እልባት ለመስጠት የሚያስችል ትክክለኛ እድልና አጋጣሚ ስለመኖሩ ተስፋ ማድረጋቸውን ገልጸዋል።

ጉተሬዥ በመግለጫቸው ከአንድ ዓመት በላይ በመላው ኢትዮጵያና በአካባቢው በሚሊዮን የሚቆጠሩ ሰዎችን ለጉዳት ከዳረገው ግጭት በኋላ አሁን ሰላም ለማስፈን የሚያስችል ተጨባጭ ጥረት በመኖሩ ተደስቻለሁ ብለዋል። በአንዳንድ የሰሜን ኢትዮጵያ አካባቢዎች አሁንም የሚካሄደው ውጊያ ለሰላም ሂደቱ መራር ፈተና መሆኑን የገለጹት ዋና ጸሐፊው

በሁሉም ወገኖች ዘንድ መተማመን የሚፈጥሩ ጠንካራ እርምጃዎች እየተወሰዱ ነው ብለው ተስፋ ማድረጋቸውን ተናግረዋል። ጉተሬዥ አሁንም ሰላምን ለማስፈን ትክክለኛው አቅጣጫ ሁሉም ወገኖች ግጭቱን ማቆም ያለባቸው መሆኑን ያቀረብኩትን ጥሬን እንደገና አቀርባለሁ ብለዋል።

የተባበሩት መንግስታት፣ ኢትዮጵያ ውስጥ በአገሬው ሰዎች ባለቤትነት የሚመራ ሁሉን አቀፍ ብሔራዊ የሰላም የደህንነትና የእርቅ ሂደትን ለመደገፍ ዝግጁ መሆኑን አስታውቀዋል። ዓለም አቀፉ ማህበረሰብም ሁሉም ወገኖች ለሰላሙ ሂደት በቅንነትና በቁርጠኝነት እንዲሳተፉ የሚያደርገውን ጥረት መቀጠል አለበት ብለዋል። በአፍሪካው ህብረት እየተመራ ያለው የሰላም ጥረት ትልቅ ተስፋ የሚሰጥ ቢሆንም በጦርነቱ የተጎዱ የተለያዩ አካባቢዎች ያለው የሰብአዊ ቀውስ አሁንም ያሳስበናል ብለዋል።

አሁንም በኢትዮጵያ ውስጥ ሁሉም ወገኖች አገር ውስጥ ያሉትም ሆነ ዓለም አቀፉ ማህበረሰብ ለሰብአዊ እርዳታ ተደራሽነት የሚያደርገውን ጥረት እንዲደግፉ ጥሪያቸውን አስተላልፈዋል። የራስ ገዝ አስተዳደር የሆነችው ሶማሌላንድ ፕሬዚደንት ሙሴ ቢሂ አብዲ ከጠቅላይ ሚኒስትር አቢይ አህመድ ጋር ተገናኝተው መወያየታቸውን የአገሪቱ የውጭ ጉዳይ ሚኒስትር አስታውቋል። በአሜሪካ ድምፅ የተጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች።

የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ ማክሰኞ እለት አዲስ አበባ ተገኝተው ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን የሶማሌላንድ የውጭ ጉዳይ ሚኒስትር ኢሴይ ካይድ መሐመድ ለአሜሪካ ድምጽ ተናግረዋል። የውጭ ጉዳይ ሚኒስትሩ ለሶማሌ ቋንቋ አገልግሎት እንደተናገሩት ፕሬዝዳንቱ ወደ አዲስ አበባ የተጓዙት ከጠቅላይ ሚኒስትር አብይ አህመድ በቀረበላቸው ግብዣ መሰረት ነው። ጠቅላይ

ሶማሌላንድ ፕሬዚደንት ሙሴ ቢሂ አብዲ ያቀረቡት ግብዣ በተደጋጋሚ ሲጓተት ቆይቶ አሁን ግብዣውን ተቀብለው ወደ አዲስ አበባ ሄደዋል። የውጭ ጉዳይ ሚኒስትሩ መሐመድ አክለው ሁለቱ መሪዎች በተለያዩ የሁለትዮሽ ጉዳዮች ላይ መነጋገራቸውን ገልጸዋል።

ውጭዱ ዋናው ዓላማ ፕሬዚደንቱና ጠቅላይ ሚኒስትሩ በሁለቱ ሀገራት የጋራ ፍላጎት ዙሪያ ስለ በርበራ ወደብ፣ ተማሪዎች ወደ ኢትዮጵያ መጥተው መማር የሚያስችሏቸውን ነጻ የትምህርት እድሎች ዙሪያ እንዲሁም በሁለቱ ሀገሮች መካከል ስላሉ የንግድ ትብብሮችና ስደተኞችን የሚመለከቱ ጉዳዮች ላይ ለመወያየት ነው።

ጠቅላይ ሚኒስትር አብይ አህመድ በሶማሊያ እና በሶማሌላንድ መካከል ያለውን ችግር ለመፍታት ባለፈው ዓመት አዲስ አበባ ላይ ከሶማሊያ ፕሬዚዳንት መሐመድ አብዱላሂ ፎርማጆ እና ከሶማሌላንድ ፕሬዚዳንት ጋር ውይይት አካሄደ የነበረ ሲሆን ጥረቱ እስካሁን ድረስ ውጤት አላገኘም። ጠቅላይ ሚኒስትር አብይ አህመድ በሕክምና ላይ የሚገኘውን ታላቁን አንጋፋ ድምፃዊ አሊ ቢራን በሆስፒታል በመገኘት በዛሬው ዕለት ጠይቀዋል።

የኢትዮጵያ ፕሬስ ድርጅት እንደዘገበው ጠቅላይ ሚኒስትሩ አንጋፋውን ድምፃዊ የጠየቁት ሕክምና የተከታተለ ወደሚገኝበት የአዳማ ጀኔራል ሆስፒታል በማምራት ነው። ቀዳማዊት እመቤት ዝናሽ ታያቸውና የኦሮሚያ ክልል ፕሬዚደንት ሽመልስ አብዲሳም ከጠቅላይ ሚኒስትሩ ጋር መገኘታቸው ተመልክቷል። እጅግ ዝነኛ ከሆኑት ቀደምት የኢትዮጵያ ድምፃውያን አንዱ የሆነው አሊቢራ በተለይም ዘመን በማይሽራቸው የአፋን ኦሮሞ ሙዚቃዎቹ ይታወቃል። ዝርዝሩ በምሽቱ የዜና ትንታኔ ይቀርባል።

በሶማሊያ መዲና ሞቃዲሾ በዋዳ ጅር ወረዳ ትናንት በተካሄደው የአጥፍቶ መጥፋት የቦምብ ጥቃት አራት ሰዎች ሲገደሉ አስር ደግሞ መቁሰላቸው ተገለጠ። የሶማሊያ ፖሊስ እንዳስታወቀው ተቀጣጣይ ፈንጂዎቹን ታጥቆ ወደ አንድ ሻይ ቤት የገባው አጥፍቶ ጠፊ ሻይ ሊጠጣ እንደገባ ደንበኛ ገብቶ ከተቀመጠ በኋላ በራሱ ላይ የተጠመደውን ፈንጅ ማፈንዳቱ ተመልክቷል።

በሌላ በኩልም ይህ ጥቃት ከተፈጸመ ሁለት ሰዓት በኋላ እዚያው ወረዳ ውስጥ በመኪና ላይ ተጠምዶ የነበረ የቦምብ ፍንዳታ ቢደርስም በዚህኛው ጥቃት የደረሰ ጉዳት አለመኖሩ ተነግረዋል። አልሸባብ ወዲያውኑ ለጥቃቶቹ ኃላፊነቱን መውሰዱን አስታውቋል። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራም ነው።

ዩክሬንን የጎበኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ ግልጽ ምርጫ ቀርቦላታል፣ ግጭቱን ለማርገብ የዲፕሎማሲውን መንገድ የማትከተል ከሆነ የከፋ አጸፋ ይከተላል ሲሉ ተናገሩ። ብሊንከን ይህን የተናገሩት ዛሬ ኪየቭ ውስጥ ከዩክሬን ፕሬዝደንት ዘለንስኪ ጋር በተገናኙበት ወቅት መሆኑ ተመልክቷል። ብሊንከን ዩናይትድ ስቴትስ ዩክሬንን ሉዓላዊነትና የግዛት አንድነት እንዲጠበቅ ያላትን ቁርጠኛ ድጋፍ ለፕሬዝደንቱ ገልጸዋል።

ብሊንከን አያይዘውም የዩክሬንን የወደፊት ዕጣ ለመወሰን መብቱ ያላቸው ዩክሬንያውያን ራሳቸው ብቻ ናቸው ብለዋል። ፕሬዚደንት ዘለንስኪም የባይደን አስተዳደር ለዩክሬን የሚሰጠው ወታደራዊ ድጋፍ እንዲጨምር በማድረጉ ምስጋናቸውን አቅርበዋል።

የዩናይትድ ስቴትስ ከፍተኛ ባለስልጣን ዛሬ ረቡዕ ለጋዜጠኞች በሰጡት መግለጫ የባይደን አስተዳደር ባለፈው ወር ለዩክሬን የ200 ሚሊዮን ዶላር ተጨማሪ ወታደራዊ ደህንነት እርዳታ ማድረጉን አስታውቀዋል። ብሊንከን ፕሬዝደንቱን ከማግኘታቸው በፊት በዩክሬን ለሚገኙ የዩናይትድ ስቴትስ ኤምባሲ ሰራተኞች በጠንካራው የዲፕሎማሲያዊ ጥረት ውጥረቱ ይረግባል የሚል ተስፋ ያላቸው ቢሆንም ምርጫው ግን የሩሲያ ነው ማለታቸው ተመልክቷል።

ሩሲያ በዩክሬን ድንበር አቅራቢያ አንድ መቶ ሺህ የሚጠጋ ጦሯን ማስፈሯ ይታወቃል። ዩናይትድ ስቴትስ ውስጥ በኢራንና ኢራን በምትደግፋቸው ኃይሎች ቤተሰቦቻቸው የተገደሉባቸውና ጥቃት የደረሱባቸው ከአንድ ሺህ በላይ የሚሆኑ የቀድሞ ወታደሮችና የቤተሰብ አባላት ለፕሬዚደንት ባይደን ጥያቄ ያቀረቡ ተጎጂዎች አሜሪካውያን ዩናይትድ ስቴትስ ከኢራን ጋር በምታደርገው የኒውክሌየር ስምምነት በማዕቀብ የተያያዘውን ገንዘብ ከመልቀቋ በፊት

ፕሬዚደንት ባይደን በቅድሚያ ለተጎጂዎቹ ካሳ እንዲከፍሉ ጠይቀዋል። ባለፈው ሳምንት ከተጎጂዎቹ ለፕሬዝደንቱ የተላከውን ደብዳቤ ቪኦኤ እንደተመለከተው ተጎጂዎቹ ኢራን የኒውክሌር መሳሪያ ሊኖራት አይገባም በሚለው የስምምነቱ ፍሬ ሀሳብ ከባይደን ጋር የሚስማሙ መሆኑን ገልጸዋል። ይሁን እንጂ ለኢራን እንዳይሰጥ በማዕቀብ ከታገደው 60 ቢሊዮን ዶላር ውስጥ አንዲት ዶላር እንኳ ከመለቀቋ በፊት አገዛዙ በአሜሪካውያን ተጎጂዎች ላይ ለፈጸመው በደል ካሳ መክፈል ይኖርበታል ብለዋል።

ባይደን ጥያቄውን ካቀረቡት ተጎጂዎች ጋር እንዲገናኙም ተጎጂዎቹ ጥያቄያቸውን አቅርበዋል የዩናይትድ ስቴትስ ባለስልጣናት በኢራን ከሚደገፉ ሚሊሻዎች ጋር በተደረጉ ውጊያዎች ከአንድ መቶ በላይ አሜሪካውያን ወታደሮች መሞታቸውን ይናገራሉ ኢራን ግን አስተባብላለች

በዩናይትድ ስቴትስ መንግስት የኮቪድ-19 የግል መመርመሪያ በየቤታቸው በነፃ እንዲደርሳቸው የሚፈልጉ አሜሪካውያን ትዕዛዛቸውን የሚያስተላልፉበት ድረ ገጽ ከትናንት ማክሰኞ ጀምሮ መዘጋጀቱን መንግስት አስታወቀ። በመጨረሻም ዜና እረፍት በህክምና ሲረዳ የቆየው የአፋን ኦሮሞ ድምፃዊ ኑሆ ጎበና ከዚህ ዓለም በሞት ተለየ። ኑሆ ህይወቱ ያለፈው ትናንት ሲሆን ስርዓተ ቀብሩም በነገው ዕለት በአዳማ ከተማ እንደሚፈጸም

ቤተሰቦቹ፣ የሙያ አጋሮቹና የአዳማ ከተማ አስተዳደር አስታውቀዋል። ገልሞ ዳዊት ተጨማሪ አለው። እውቁ የአፋን ሮሞ ድምፃዊ ንሆ ማመድ ጎብና ወይም ንሆ ጎብና ትላንት ማምሻውን ህይወቱን ማለፉ ቤተሰቦቹ ገልጸዋል። የሟቹ አርቲስት ልጅ እብሳ ንሆ አባቱ በጠና ታሙ እንደነበርና ህይወቱም ያለፈውም ትላንት ከሌሊቱ አራት ሰዓት አካባቢ እንደሆነ ለአሜሪካ ድምፅ ገልጸዋል። አባ ድኩብሴ ሀኪማ ጅራ

ልቡቲ ቲ ጅራ ጃኣኒቲ ማታ አራት ሰዓት አካባቢ አባቴ ታሞ ሀኪም ቤት እንዳለ ተደውሎ ተነገረኝ። ከዚያ ወዲያውኑ በፍጥነት ሲታከምበት ወደ ነበረበት ቦታ ስመጣ ህይወቱ አልፏል አሉን። አላመንኩም ነበር። በፊት ተመሳሳይ ወሬ ተወርቶበት ስለነበር ያው፣ በመጨረሻ ህይወቱ አለፈች።

እብሳ አባቱ አርቲስት ንሆ ጎበና ከዚህ በፊት በበሽታ ግማሽ ሰውነቱ ዝሎ እንደነበረ ገልጸው ለህይወቱ ማለፍ ምክንያቱም በሰውነቱ የነበረው የስኳር መጠን መውረዱ መሆኑን ገልጸዋል። አቶ መሐመድ ቆጴ የህዝብ ተወካዮች ምክር ቤት አባል እንዲሁም የአፋን ሮሞ ሙዚቃዎች ግጥምና ዜማ ደራሲ ናቸው። ይህ አርቲስት ንሆ የሙያ ጉዞ ከአፋን ሮሞ ሙዚቃ ምንጩ ድሬዳዋ ከተማ እንደሚነሳ ገልጸው ንሆ በህይወቱ ስለ ህዝብ አንድነት ማቀንቀኑ ልዩ ያደርገዋል ብለዋል።

ኖሆ ጎበና አክረሙ ሳ እጋንዳገው ባዬ ገዴ ንሆን ነመ ጅሩ ፊ ጅሬኛ እሳ ጉቱ ኦሮሞፍ ምርገ ኦሮሞ ብሱማ ኦሮሞ የኖሆ ጎበና ህይወት በማለፉ ጥልቅ ሐዘን የተሰማኝ ሆ በህይወት ዘመኑ የራሱን ኑሮ ትቶ የኦሮሞን ህዝብ መብትና ነፃነት ያስከብራል ብሎ ባሰበው መንገድ ሲሄድ የነበረ ሰው ነው። የዘፈን አቀንቃኝ ነው።

ታጋይ ነው። የግጥምና ዜ ማድራሲ ነው። የሙዚቃ ባለሙያ ነው። በሁሉም ሁኔታ ለህዝቡ የሚቆረቆር የኦሮሞ ህዝብ በአፈና ስርዓት ስር የነበረ ጊዜ ለኦሮሞ ህዝብ ድምፅ የሆነ ትልቅ ሰው ነው። አቶ መሐመድ ኮጴኖ በጅቡቲ በተለያዩ የአረብ ሀገራት፣ በአውሮፓና በዩናይትድ ስቴትስ በስደት እንደኖረ ገልጸው በርካታ ሙዚቃዎቹን በዚህ አስቸጋሪ የስደት ህይወት ሆነው መስራቱን ተናግረዋል። አክለውም የአሁኑ ትውልድ

አገርን መውደድ የህዝብ ጥቅምን ማስጠበቅና ማስቀደምን ከአርቲስቱ ህይወት መማር አለበት ብለዋል። የኖሆ ቤተሰቦች የሟቹ አርቲስት የቀብር ስነ ስርዓት ነገ በአዳማ እንደሚከናወን ገልጸዋል። የአዳማ ከተማ አስተዳደርም ለአርቲስቱ የሚገባውን ሽኝት ለማድረግ ዝግጅቶች እየተደረጉ መሆኑን የከተማዋ ባህልና ቱሪዝም ቢሮ ኃላፊ አቶ በሽር እዳው ለአሜሪካ ድምፅ ተናግረዋል። ለእኛ የስርዓተ ቀብሩ ስነስርዓት በአዳማ

እንደሚከናወንና በዛ ላይ አርቲስቱን ስራ የሚወዱና ወደ ዘመዶቹ በሚገኙበት ሞቅ ባለ ፕሮግራም ያንን የስራውን በሚመጥር ፕሮግራም ማዘጋጀት አለብን ብሎ ከተማ ማስተዳድሩ ከአብይ ኮሚቴ ጀምሮ ብዙ ስራዎችን እየሰራ በዛ ውስጥ ለእኛ ዝግጅቱ የሚከናወነው በስቴዲየሙ ነው። እዛ ማርች ባንድና ሌሎችም ይህንን ፕሮግራም የሚመጥሩ ስራዎች እየተሰሩ ናቸው።

I'm a man who

የ74ት ዓመቱ ነው ጎበና። የአምስት ልጆች አባት ሲሆን ከሰባት በላይ የሙዚቃ አልበሞችን ማሳተሙን የህይወት ታሪኩ ያስረዳል። ለአሜሪካ ድምፅ፣ ገልሞ ዳዊት ከአዳማ

የሰዓቱን ዋና ዋና የዓለም ዜና ነበር የሰማችሁት፣ የተከበራችሁ አድማጮች። ደረጀ ደስታ ነው ዜናውን ያሰማን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ13765 ኪሎ ኸርትዝ፣ በ25 ሜትር ባንድ በ12040 ኪሎ ኸርትዝ፣ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይልሳት ቪኦኤ

በኢትዮሳት ይቅርታ ቪኦኤ የኢትዮጵያ ቻነል 57 ዲግሪስ ዌስት ላይ በቀጥታ የሚተላለፍላችሁ የጥር 11 2014 ዓ ም ምሽት ስርጭታችን ነው። ዕለተ ረቡዕ። ዝግጅቶቻችንን ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ማግኘት ትችላላችሁ። እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ እንገኛለን። በኢንስታግራምና በዩቲዩብም አለን። ትዊተርም ላይ እንገኛለን።

ጥሪው ሲደረግልን በቅድሚያ ወደዚህ የመጣ ነው። አሁን ደግሞ ለእኛ ህዝብ ብቻ ሳይሆን በርካታ አውሮፓውያንና አሜሪካውያን እስካሁን በሚዲያው ሲተላለፉ የነበሩትን የሀሰት ዜናዎች ለመቀልበስ ነው አላማችን። በሀገራችን በአሁኑ ሰዓት ብዙዎቹ ከቤታቸው ከቀያቸው ተፈናቅለው በረሃብ በርዛት ላይ ናቸው። ሕፃናት አስከሬን እየጠቡ እናት አለች ብለው አዛውንት፣ ሽማግሌው እህል ባይኑ ላይ እንደዞረ የሚያሸልምበት ጊዜና ወቅት ላይ ስለሆንን

ሁለት ያለው አንድ ይስጥ ብቻ ሳይሆን አንድ ያለውም ቢሆን ከአንዱ ላይ እያካፈለ ለወገኖቹ ይስጥ። ዛሬ በየጥምቀተ ባሕሩ ከተገኙ ምእመናን፣ አባቶች፣ ባለስልጣናት፣ ትውልደ ኢትዮጵያ ግዩራን የተሰባሰቡ አስተያየቶችን በመጽሔቱ ክፍለ ጊዜ ከየአካባቢው ይዘናል፣ እናቀርብላችኋለን። አብራችሁን ቆዩም። አሁን በቅድሚያ የምሽቱ አብይ ርዕስ ዘገባዎች ይቀርባሉ።

ጥሪው ሲደረግልን በቅድሚያ ወደዚህ የመጣ ነው። አሁን ደግሞ ለእኛ ህዝብ ብቻ ሳይሆን የማይዳሰስ ወይም መንፈሳዊ የሰው ልጅ ትሩፋት ወይም ውርስ በዓል በዓለም የሰው ልጅ ውርስ ቅርስ ስፍራ ላይ የተባበሩት መንግስታት ድርጅት

የትምህርት የሳይንስና የባህል ድርጅት ዩኔስኮ ነው፣ እነዚህን ስያሜዎች የሰጠው። ጥምቀት በዓል ቁጥራቸው እጅግ በበዛ ታዳሚዎች ጎንደር ላይ በድምቀት እየተከበረ ነው። አስቴር ምስጋናው እዛው ትገኛለች፣ ተከታዩን ይዛለች።

corona,

ስርጭት ምክንያት የወትሮውን ያልነበረው በሰሜን ኢትዮጵያው ጦርነት ድባብ ውስጥ ያለፈው የጎንደር ጥምቀት ዘንድሮ በተሻለ ድምቀት ተመልሷል። የተሳታፊዎቹ ቁጥር ከዚህ ቀደም ከነበረው የበዛ መሆኑን ነው አዘጋጆቹ የገለጹት። ይህ የተሳታፊዎች ቁጥር መጨመር ደግሞ በተለያዩ የበዓሉ ገጽታዎች ላይ ተንጸባርቋል። የጥምቀት ቡራኬ ለመካፈል እና ሥርዓተ ቅዳሴን ለመከታተል በአፄ ፋሲለደስ ባህረ ጥምቀት ቦታ ከሌሊቱ አስር ሰዓት ጀምሮ የተገኘው ምዕመናን

ይመስለናል ቁጥር ለምሳሌ እጅግ ብዙ ነበር። አብዛኛዎቹ የበዓሉ ተሳታፊዎች ግን በሀገር ውስጥ ነዋሪ የሆኑ ኢትዮጵያውያን እንዲሁም ከተለያዩ የውጭ ሀገራት የመጡ ኢትዮጵያውያን እና ትውልደ ኢትዮጵያውያን ናቸው። ነጻነት ይባላለሁ። ከአዲስ አበባ ነው የመጣሁት። በጣም ደስ የሚል የጎንደር በዓል የጥምቀት በዓላችንን ለማክበር ነው የመጣ ነው። እንደሚታወቀው ለሶስት ዓመት ያህል

መንገዱ ዝግ ነበረ፣ ሰው የሳሳ ነበረ በኮቪድ ምክንያት። በኋላም ደግሞ በሀገራችን ሁኔታ ብዙ ችግር ነበረ። አሁን ጥምቀትን ከፍ አድርጎ ደስ የሚለው ነገር ጸጥታውን በጥሩ ሁኔታ ላይ ያለ ነው። ቦታው ሰላማዊ ነው። ደስ የሚል ድባብ ነው ያለበት እና በጣም ደስ ብሎኛል።

ኢትዮጵያውያን ያልሆኑ የውጭ ሀገር ዜጎች በብዛት አለመገኘታቸውን የጠቀሱት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ታዲያ የሀገር ውስጥ ቱሪስትን ማበረታታት አስፈላጊ መሆኑን ነው የጠቆሙት። አሁን በምዕራባውያን ጫና እና በሐሰት መረጃ እና በጸጥታ ምክንያት ብዙ ቱሪስት ባይገኝም አሁን እንደምናየው የሀገር ውስጥ እና ዲያስፖራው በገፍ በመምጣት

የተለየ ውበትና ድባብ ተፈጥሮ በአየር መንገድም ሆነ በሆቴሎች አቅም በላይ የሆነ ሰው ጎንደር ማስተናገዷ የተለየ ያደርገዋል። የጎንደር ከተማ አስተዳደር ከንቲባ አቶ ዘውዱ ማለደ በበኩላቸው የመንግስትን ጥሪ ተቀብለው ዛሬ በጎንደር ከተማ የተገኙትን ትውልደ ኢትዮጵያውያንን አመስግነዋል። የዘንድሮ የጥምቀት በዓል ልዩ ነው። ሀገራችን የናፈቁ በውጭም

በኖሞር እንቅስቃሴ እና በሀብታቸው ሲያግዙን የነበሩ የዲያስፖራ አባላት ክቡር ዶክተር አብይ አህመድ የፊድሪ ጠቅላይ ሚኒስትር ባስተላለፉት ጥሪ መሰረት ወደሚወዷት አገራቸው ደምቀው በመምጣት ከሚወዱት ወገናቸው ጋር የሚያከብሩት በዓል በመሆኑ እጅግ ልዩ በዓል ያደርገዋል። ተመልካቾቻችን በጎንደር ከተማ እንግዲህ የጥምቀት በዓል እንዲህ በደመቀ ሁኔታ እየተከበረ ነው። በተለይ ደግሞ ሃይማኖታዊ ስርዓቱን ተከታትለው የወጡ

ከአሜሪካን ሀገር ከሲያትል መጥተው ይሄንን በዓል ለመታደም የመጡ እንግዶችን አሁን አናግራለሁ። እንኳን ደህና መጣችሁ። እስኪ እንተዋወቅ።

ራዲዮ አዲስ እባላለሁ ከሲያትል ዋሽንግተን ነው የመጣሁት። እሺ፣ ለዚህ በዓል ነው የመጣሁት? አዎ፣ ለጥምቀት በዓል። እስኪ ዘርዘር አድርገህ ንገረኝ፣ እንዴት ነው በዓሉን? ለመምጣት ምን አነሳሳ? በዓሉ ከመጣ በኋላ ደግሞ በዓሉን እንዴት አየኸው? እንግዲህ ለመምጣት ያነሳሳኝ፣ በእርግጥ ተወልጄ ያደግኩት ጎንደር ነው። አሁን ኑሮ ሲያትል ዋሽንግተን ቢሆንም ከእምነታዊ ባህሉ ባሻገር እንግዲህ ይሄ በኢትዮጵያ በ

የሚገልጽ በዓል ስለሆነ ለዛ ነው ለመታደም የመጣሁት። እዚህ ከመጣውም በኋላ እንግዲህ እንደ ሁልጊዜው የጎንደር በጥሩ ሁኔታ ተቀብሎናል። እንድታወቅ ተነስልኝ። ስሜ ካላምላክ ጌታቸው ይባላል። ከሲያትል ዋሽንግተን የመጣሁት ዛሬ እንግዲህ የጎንደርን በዓል አብረን የጥምቀትን በዓል በጎንደር አብረን እያከበርን ነው ያለ። ነው ስሜቱ እንዴት ነው ስሜቱ? በጣም ልዩ ነው። ማህበረሰቡም በጣም ልዩ እንግዳ አቀባበል አላቸው። ውብ ነው።

ሃይማኖታዊ ስርዓቱ ነው እንግዲህ አክብረህ እየወጣህ ያለው እና እንደምን አይነት ስሜት ፈጠረብህ? ሃይማኖት ስርዓቱ በጣም ልዩ ነው እንደ ኦርቶዶክስ ሃይማኖት ስለሆነ እና በጣም ያስደስታል። ህብረተሰቡም፣ ጎንደር ለመጀመሪያ ጊዜ ነው የመጣሁት። ሆኖም በጣም ደስ የሚል አቀራረብና ልዩ እንትን አላቸው። አሚን፣ ጥሩ አቀባበል አላቸው።

የአርባ አራቱ ታቦት መገኛ የሆነችው የጎንደር ከተማ ትላንት በባህረ ጥምቀቱ ያደሩ ከሰባት በላይ የሚሆኑ ታቦታት ዛሬ ወደ የአጥቢያ ቤተ ክርስቲያናቸው ተመልሰዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤና ሌሎች ከፍተኛ የመንግስት ባለስልጣናት እንዲሁም በኢትዮጵያ በኢትዮጵያ የእስራኤልና የኤርትራ አምባሳደሮች ተገኝተዋል። በርካታ ታዋቂ ሰዎችና ሌሎች እንግዶችም ተገኝተዋል።

ከተማ ውስጥ ነው። እንደምትመለከቱት በርሳታ ምዕመናን በዓሉን እንዲህ በደመቀ ሁኔታ እየከበሩት ነው። ይህ ደግሞ አከባበር ለዘመናት የቆየ ነው። ዘንድሮ ግን ለየት የሚያደርገው ትውልደ ኢትዮጵያውያን ና ኢትዮጵያውያን በዓሉን ለማክበር ብዙ ሺ ኪሎ ሜትር ተጉዘው እዚህ በአስር ሺዎቹ የሚቆጠሩ ዲያስፖራ ውስጥ ተገኝተው በመታደባቸው ነው። እንኳን አደረሰን፣ እንኳን አብሮ አደረሰን። ከየት ነው የመጣሁ? እኔ የምኖረው በማሳቹሴትስ

ዩናይትድ ስቴትስ ኦፍ አሜሪካ ቦስተን ከተማ ነው የምኖረው። ከዛ ነው የመጣሁት። እንግዲህ ዛሬ የጥምቀትን በዓል እኔም አንተም በታሪካዊቷና በጥንታዊቷ የጎንደር ከተማ እያከበርን ነው የምንገኘው። እኔ የመጣሁት አገራችን ሰላም መሆኗን በሌሎች አገር ላይ ባለው ፖለቲካዊ ጉዳይ የሚነገረው ነገር ውሸት መሆኑንና አገራችን ሰላም እየሆነች እንዲሁም በጎንደር ከተማ ሰላሙ ጥምቀት በዓልን እያከበርን እንገኛለን። የጠቅላይ ሚኒስትሩ እንጥር ተቀብዬ ነው የመጣው።

ያው ሀገራችን በተጠራልን ጥሪ መሰረት የጎንደር ከተማ እንገኛለን። በትውልድ ሀገር የጎንደር ከተማ እንገኛለን። እንኳን አደረሰው፣ እንኳን አብሮ አደረሰ። እስኪ እንድትወቅ ከየት ነው የመጣሁት? ከለንደን ነው የመጣሁት። ያለው ከበደ እባላለሁ። ያው ጥምቀት እንደምታዩ በጣም በጥሩ ሁኔታ እየተከበረ ነው። በጣም ብዙ ዳያስፖራ እዚህ መጥቷል። መንግስት ባደረገውን ጥሪ ተቀብለን ነው ወደዚህ የመጣ ነው።

በሁለት ነገር ነው ሀገራችን ፈተና ውስጥ ስለነበረች፣ በውጭ ሀገር ዳያስፖራው የሀገራችን ኢሜጅ ለማስተካከል ሀገራችን ችግሮች በሰላም የሚፈቱበትን መንገድ መፍታት ሲገባቸው ብዙ ሀገሮች ሰው ከሀገር እንዲወጣ ያደረጉት ነገር በጣም አበሳጨን። ስለዚህ ያንን በኖሞር እንቅስቃሴ ላይ ብዙ ተሳትፎ አድርገናል። ዳያስፖራው ዲፌንድ ኢትዮጵያ በሚል በለንደን እና በአውሮፓ የተቋቋመ

እዛ ውስጥ ደግሞ አባል በመሆን ነው አብረን ነው የሰራ ነው ከኤምባሲው ጋር በመተባበር። ስለዚህ በጥሪው መሰረት መጥተናል። ሀገራችን ሰላም ነው። ፈረንጆቹ የሚያስፈራሩት ነገር ዝም ብሎ ነው። ግን የእነሱ ማስፈራራት እንደተጠበቀ ሆኖ በልማት በልማትና የተፈናቀለውን ኅብረተሰብ በማገዝ በኩል ከፍተኛ ይጠበቅብናል። ስለዚህ በዛ ረገድ ትልቅ ተልዕኮ ይዘን እንመለሳለን የሚል እምነት ነው ያለኝ።

በታሪካዊቷ እና ጥንታዊቷ የጎንደር ከተማ እንግዲህ በዓልን እንዲህ እያከበርን ነው። ከነዚህ ቆነጃጅት ጋር እንግዲህ አብረን የባህል ልብስ ለብሰን በዓሉን በደመቀ ሁኔታ እያከበርን ነው። ከነዚህ መካከል እንግዲህ አንዷ ከአሜሪካን ሀገር ነው የመጣችው። የመንግስትን ጥሪ ተቀብላ እንደመጣች ነው የነገረችን። ከእሷ ጋር የማደርገው ቆይታ ደግሞ ለእናንተ አካፍላቸው። ስሜ ኤደን ትእዛዙ ይባላል። የመጣሁት ከአትላንታ ጆርጂያ ነው።

እንግዲህ ዛሬ የጥምቀትን በዓል አንቺም እኔም ጎንደር ከተማ ላይ እያከበርን ነው። ግን አንቺ የመጣሽው ባህር ማዶ ተሻግረሽ ነው እና ለምንድን ነበር የመጣሽው አላማው? ያው እኔ ነዋሪ ተወልጄ ያደኩት ጎንደር ከተማ ነው። ከዛ በተጨማሪ የመንግስትን ጥሪ ተቀብዬ ያው መንግስትን ጥሪ ባደረ- በጠየቀበት ጊዜ ያው የመንግስትን ጥሪ ተቀብዬ የመጣሁት

ያው የመልሰው መቋቋም ነገር ላይክ ኤክስክሉሲቭሊ በዲያስፖራው ብቻ ብንሆን ነገር አይደለም። ሁሉም ሰው የራሱን ኮንትሪቢዩሽን ማድረግ አለበት። ግን ያው እኔም እንደ አንድ ኢትዮጵያዊ ዜጋ በተቻለኝ መጠን ማድረግ በሚገባኝ በተለያዩ ሲምፖዚዮችም ሆኖችም ላይ እየተሳተፍን ነበር። አዲስ አበባ ሳምንቱ ሙሉ የተለያዩ ሚቲንጎች ነበሩ። እዛ ቴንድ እያደረግን ነበርና ያው ልብሽ በፈቀደው አንደኛ መልኩ መቼስ

እንደ ሀገር ተወላጅ የሚጠበቅብሽን ነገር በተቻለ መጠን ለማድረግ ያው እንትን እናደርጋለን። ይህም ከቤተሰብ ኝጋ በመማከል አንድ ነገር ላይ በፎልሹር ይመስል ነው የምናደርግ ትገጠኝ በታሪካዊቷና ጥንታዊቷ የጎንደር ከተማ የጥምቀትን በዓል እንዲህ በደመቀ ሁኔታ ባህላዊ አልባሳትን ለብሼ

ከነዚህ ቆነጃጅት ጋር እንግዲህ በዓሉን በዓል እያስመሰልን አብረን ስናከብር ቆይተናል። እንግዲህ በዓሉ እንደምትመለከቱት በርካታ የውጭ ሀገር ዜጎች ትውልደ ኢትዮጵያውያንና ኢትዮጵያውያን በተገኙበት በደመቀ ሁኔታ ተከብሯል። እኔም ደስ የሚል በዓል ነው ያሳለፍኩት። አስቴር ምስጋናው ነኝ ከጎንደር ከተማ። እንኳን አደረሰሽ አስቴር፣ ሁላችሁንም እንኳን አደረሳችሁ። እንዳያችኋት አስቴር ጥምቀት ምስላ ነው እራሷ ስትዘግብ የነበረው

ወደ ተከታዩ ዘገባ ደግሞ እናልፋለን። መስፍን አራጌ ደሴ ላይ አለ። ጥምቀት ድምቀት በሆነባት ደሴ በሺዎች የሚቆጠሩ ምዕመናን ዛሬ አደባባይ ወጥተው አክብረውታል ይላል የመስፍን አራጌ ዘገባ።

የዕድሜ የጾታና ማኅበራዊ ደረጃ ልዩነት የሌለበት አብሮነት የተንጸባረቀበት ጥምቀት ከቆቦ እስከ ወልዲያ ከመርሳ እስከ ውጫሌ ከሐይቅ እስከ ደሴ ከኮምቦልቻ እስከ ከሚሴ ከሸዋ ሮቢስ ከደብረ ሲና በደማቅ ስርዓት ተከብሯል ይላል የመስፍን አራጌ መንደርደሪያ በቅርቡ እንደየአካባቢዎቹ ልዩነት ከቀናት እስከ ወራት ግጭትና

ጦር ወላፈን ያለፈባቸው አካባቢዎች በመሆናቸው ይህንን ጥምቀት ልዩ እንደሚያደርገውም መስፍን ጠቁመዋል። በነገራችን ላይ ከመስፍን ካለበት ደሴ አካባቢ የኢንተርኔት ግንኙነት የተጨናነቀ ነው ወይም ደግሞ ማግኘት ባለመቻሉ በተመቸው ሁኔታ ለጊዜው የመስፍን ዘገባ

ለአሁኑ አልደረሰም። እስከ ዝግጅታችን ፍጻሜ ከደረሰ እናሰማችኋለን፣ ካለበለዚያም በሌላ ዝግጅት እናቀርብላችኋለን። ሙሉን የቪዲዮ ዘገባ ግን ዌብሳይታችንና ማህበራዊ ገጾቻችን ላይ ማግኘት ትችላላችሁ። ዘግየት ብሎን መቀሌ ላይ ደግሞ ሙሉጌታ አጽብሃል የዘንድሮው የጥምቀት በዓል በድሮን ጥቃት ስጋት ምክንያት ቀዝቃዛ እንደነበረ ምእመናኑ ተናግረዋል።

በነገራችን ላይ ጥምቀት ባለፈው ዓመትም በነበረው ጦርነት ምክንያት መቀሌ ውስጥ እንደ ጥምቀት እንደ በዓል ሳይከበር ማለፉ ይታወሳል። ወደ ሙሉጌታ አጽባሃ

የኢየሱስ ክርስቶስ የጥምቀት በዓል በመቐለ ከተማ ሰውሕ ንጉሥ ተብሎ በሚጠራ አካባቢ ነበር ከየአድባራቱ የተሰበሰቡ አማኞችና የሃይማኖት መሪዎች በጋራ በሃይማኖታዊ ሥነ ሥርዓት ያከብሩት የነበረው፣ ዘንድሮ ደግሞ በዓሉ በአደባባይ አልተከበረም። በዓሉ በአጥቢያ አብያተ ክርስቲያናት ተከብሯል። በጥርሃርያም ቅዱስ ገብርኤል ካቴድራል ቤተ ክርስቲያን በዓሉ የቤተ ክርስቲያኑ ካህናትና በአካባቢው የሚኖሩ አማኞች በተገኙበት ተከብሯል።

የካቴድራሉ ጸሐፊ መምህር ጣዕመ ገብረ ጻድቅ በዓሉ በአደባባይ ያልተከበረው ባለው የጸጥታ ችግር በተለይ እየተፈጸመ ባለ የአየር ጥቃት ስጋት ምክንያት ነው ብለዋል። ይህን በዓል የአደባባይ በዓል ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን በዓል የነጻነት በዓል ብሎ ባወጀልን እኛም ደሞ እንደ ቤተ ክርስቲያናችን ሊቃውንት፣ ቤተ ክርስቲያን አቦታት፣ ካህናት የአደባባይ በዓል ብሎ ተቦታትም ታጅበው በአደባባይ ይውል ነበር።

በዘንድሮ ጊዜ ግን ሰላም በሌለበት፣ በጭቆና፣ በአገዛዝ በተለይ ደግሞ በዚህ በትግራይ ባለው በአሁኑ የሰላም እጦት ከማክበር ክርስቶስ የሰጠን ነጻነት በሰዎች እነዚህ ሰዎች ግን ያው በአንዳና ክብር ታግደን ተወስነን አለን። ሰባት እግዚአብሔር በሙሉ በሰፊው

እንዳይከበር የበዓሉ ትልቅ ተጽዕኖ አለው። በከፊል ነው ስብሐተ እግዚአብሔሩ በዓሉን እየተከበረ ያለ። ምክንያቱም ህዝቡም የለም ከፍርሃት የተነሳ እቤት ነው ያለው። በሙሉ አልመጣም በቤተ ክርስቲያን፣ ቤተ ክርስቲያን እንኳን አልተገኘም። በዓሉም ደግሞ ሰፊ ሰዓት ሰጥተን እንዳናከብረው ያገደን ያው ትልቁ የድሮንና የአየርም የሌድ መሳሪያም ትልቁ ስጋት ፈጥሮን አለ በዓሉ

በመቀለ ዓዲ ሐውሲ ዳግማዊት አክሱም ጌተ ሰማኒ ቅድስ ማርያም ቤተ ክርስቲያን ሰባኪ መምህር ጽጌ በርሀ በበኩላቸው በዓሉ በአደባባይ አለመከበሩ ሃይማኖታዊ የአከባበር ሂደቱ የተሟላ እንዳይሆን አድርጎታል ሲሉ ተናግረዋል። ጌታችን ኢየሱስ ክርስቶስ የተጠመቀው በቤት ሆኖ ባለበት ሆኖ ሳይሆን ከነበረበት ከገሊላ ወደ ዮርዳኖስ ዮሐንስ ወዳለበት ወደ ባህረ ዮርዳኖስ ሄዶ ነው የተጠመቀው ማለት ነው ስለዚህ

ከደብራችን ታወታትን አጅበን ወደ አደባባይ ስንሄድ ያቺ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ለመጠመቅ የመጠባትን በዓል ትርጉም ወይም ታሪክ ነው እያስታወስን ያለ ነው ማለት ነው። እዛ ሂዶ በዮሐንስ እጅ እንደተጠመቀ ሁሉ እኛም ካለንበት ቦታ ሂደን በአደባባይ በአባቶች ተጠምቀን፣ አባቶች ዮሐንስን ይወክላሉ፣ እኛም ክርስቶስን እንወክላለን። ያ ቦታ አደባባዩ ደግሞ ባህረ ዮርዳኖስን ይወክላል ማለት ነው። ስለዚህ

በጦርነት ምክንያት በዚህ በከበባ ምክንያት ይሄ መሰረታዊ ትርጉም ለቋል። በአከባበሩ ያገኘኋቸው ወይዘሮ ፈለግ መብራህቱ የተባሉ የጥምቀት በዓል በቀጣይ ዓመት ሰላም ሰፍኖ እንደተለመደው በአደባባይ የሚከበርበት ጊዜ እንዲሆን ተመኝተዋል። በጸጥታ ጉዳይ፣ በሰላም ጉዳይ፣ በጦርነት ጉዳይ ስላለን ዶላር ችግር ስላለ ህዝባችን በዶላር እየተመታ ስለሆነ ምኞታችን በፈጣሪ ኃይል እግዚአብሔር

እንደ ድሮ የነበረ ተሞልሶ ደምቀን ኮርተን እናሳልፈው ያደርግልናል። ባለሙሉ ተስፋ ነኝ። አቶ ዳዊት ኃይለ የተባሉ የበዓሉ ተሳታፊ በበኩላቸው ያው ጥምቀቱ ያው እንደተለመደው ድሮ ተሰብስቦ መሀል ዳጸባ የሚባለው ወይ ሳሆ ንግስ የሚባለው ቦታ ነበር የሚከበረ የነበረው። አሁን ግን ያው ያለው የሰላም ተጽዕኖ እንትን ስላለው በየቤተ ክርስቲያኑ ነው የሚከበረው ያለው ከነበረው የድሮ ትንሽ

ድምቀቱ ትንሽ ይቀዘቅዛል። የጥምቀት በዓል ባለፈው ዓመትም በአደባባይ ሳይከበር አልፈዋል። በትግራይ በየዓመቱ በክልል ደረጃ በማይጨው ከተማ ይከበር ነበር። ዘንድሮ በከተማው የነበረው የአከባበር ሂደት ምን እንደሚመስል በትግራይ የስልክና ትራንስፖርት አገልግሎት ባለመኖሩ ማወቅ አልቻልኩም። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም። ተከታዩ ዘገባ ደግሞ ወደ ድሬዳዋ ይወስደናል። እዚያ አዲስ ቸኮላ አለ።

በበዓል አከባበሩ ላይ ሕፃናትን፣ አረጋውያንን በመርዳት ለተጠሙት ውሃ በመስጠትና ጸጥታውን በማስከበር ሙስሊሞች ዋና ተዋናይ ነበሩ፣ ይላል የአዲስ ዘገባ መንደርደሪያ። እስቲ ወደ አዲስ እንለፍና ከሱ እንስማ።

ድሬዳዋ ታቦታት ከየጥቢያቸው መናኸሪያ ወደሚገኙ ማደሪያቸው በሄዱበት በትላንት ነው የከተራ ዕለትም ሆነ ዛሬ ሲመለሱ የከተማዋ ነዋሪ በነጭ የወጣበት የጥምቀት አከባበር ነበር የታየው። የየአብያተ ክርስቲያኑ መዘምራን በመዝሙር ሌላው ምዕመን ደግሞ በልዩ ልዩ ጭፈራዎች ለበዓሉ ድምቀት ሰጥተውታል። በዚህ የበዓል አከባበር ግን ክርስቲያኖች ብቻ ሳይሆኑ ሙስሊሞችም ተሳታፊዎች ነበሩ። ተሳትፏቸው ግን በዓሉን በማክበር ሳይሆን ለአከባበሩ ስኬታማነት የበኩላቸውን ድጋፍ በማድረግ ነበር።

በመንደር ኮሚቴ ተደራጅተው ከፖሊስ ጋር በመተባበር የአካባቢውን ጸጥታ ሲያስከብሩና የበዓሉ አከባበርን በሰላም እንዲጠናቀቅ የበኩላቸውን ሲያበረክቱ የነበሩ እናቶች በዚህ ረገድ ተጠቃሽ ናቸው እሺ እንዲያ አብዱላ ይባላለሁ እኔ ማለት ነው ከየት ነው የመጣሽ እኔ ከአምስተኛ አምስተኛ ሰፈር እሺ ሙስሊም ነሽ እዚህ ለምንድን ነው የመጣሽ እዚህ በዓል አንድነት ለማሳወቅ ነው የመጣሁት በዓልም ለመሸኘት ነው የምትሰሩት አሁን እዚህ እናንተ

ለሰላምና ኮሚቴን ለጥበቃ ነው የመጣ ነው። እና ለሰላም በሰላም እንዲሸኝልን ታቦቱም ለዚህ ነው የመጣ ነው ማለት ነው። አመሰግናለሁ። አንቺ ላናግሽ አናግሽ ማን ልበል? መኪያ እባላለሁ። መኪያ መኪያ መኪያ ከየት ነው የመጣችው? ከቀብር ጆሌ ቀብር ጆሌ ቀብር ጆሌ። ለምንድን ነው እዚህ የመጣችው? እዚህ ያው ልናግዝ ነው እኛ። የሰፈር ኮሚቴም ነው የጸጥታ ልናግዝ ነው የመጣነው፣ ልናጅባቸው በሰላም እንዲገቡ

ወይዘሮ ፋጡማ ሙሜ ነኝ እኔ። ከአምስተኛ ነው የመጣሁት የዜሮ ስድስት ኮሚቴ ነኝ ጸጥታ ላይ የምሰራለው። ይሄንን በዓልን አክብረን በሰላም እንዲገባ ወጣ ነው በፈቃደኝነት የተሳተፉት የመንደር ኮሚቴ አባላት። የበዓል አከባበሩ በሰላም እንዲጠናቀቅ ከማስተናበር ባሻገር ህጻናትና አረጋውያን በመደገፍ እንዲሁም ዋና ምግብ በማቅረብም የበኩላቸውን አስተዋጽኦ ያበረክቱ ነበር። ሙሉ ከአል ይባላለው

የመንደር አምስት ኮሚቴ ነኝ። አምስተኛ ገንደ ጋራ እኛ የመጣን ታቦቱን ጸጥታ ለማስከበር። መንደር ኮሚቴው ምን ምን ስራ ይሰራል? ትናንትና ጀምሮ ዛሬ ምን ምን እየሰራችሁ ነበር? ምን ምን እኛ ብስኩት አቅርበን፣ ውሃ አዛውንት፣ መንገድ ስጨናነቅ፣ ልጅ የያዙ ይህንን ይህንን ነው ምናሳ የምንጠብቀው።

እሺ፣ እኔ ስሜ ነጃተል አሊ ይባላለሁ። ቀበሌ ዜሮ ስድስት መጋላ ፖሊስ ጣቢያ ኮሚቴ ነኝ፣ ጸጥታ ኮሚቴ። እኔ እዚህ የመጣሁት ጸጥታ፣ የድሮ ፍቅራችን ለመመለስ በሰላም ገብቶ ታቦት በሰላም እንዲወጣ፣ አንድነታችን የፍቅራችን መግለጫ እንዲሆን፣ በሰላም ገብቶ በሰላም እንዲወጣ፣ አንድነታችን የድሮ ፍቅራችን እንድመለስ፣ ለዛ ነው የመጣ ነው፣ ጸጥታ። ትናንት ደግሞ ብስኩትና ውሃ ስናድል ነበር። ዛሬም ደግሞ

መጨረሻ እስከ ታቦት እስከሚያልቅ እኛ በበጎ ፈቃደኛ በአንድነት በፍቅራችን ቀርበን በሰላም እንዲገባ ሰላም ኮሚቴ ሲሆን በሰላም እንዲገባ እንፈልጋለን። በጣም የአመት አመቱን ያድርሰን። ሁሌ አመት እንዲህ በደስታና በፍቅርና በሰላም ምንሸኝ አድርገን ሳንላየ አንላየ ፍቅራችን ደግሞ ይቀጥላል።

ከቀብሪ ጆሌ አምስተኛ ና ደቻቱ ባሻገር በሳቢያን ና ለጋሪ ያሉ ሙስሊሞችም እንዲሁ ገንዘብ አዋጣው ለክርስቲያን ምዕመናን የምግብና የታሸገ ውሃ ሲያቀርቡ ተመልክተናል።

ከአንድ ቀን በኋላ ማለት ነው። ጥር አስራ ሶስት ቀን ወደ ማደሪያው የሚመለሰውን የእግዚአብሔር ታቦትን ለሚያጅቡ ክርስቲያን ምዕመናንም ተመሳሳይ ምግብና ዋለማቅረብ የገንደገራዳ አካባቢ ነዋሪዎች መዘጋጀታቸውን ለቪዮ ተናግረዋል። በዚህ የጥምቀት በዓል ለምዕመናኑ ድጋፍ ከሚያደርጉት መካከል በቀድሞ የሰላም ሚኒስትር ሙፈሪያት ካሚል አድናቆት የተቸራቸው የድሬዳዋ ታክሲ ባለ ባለንብረቶች ማህበርም ተጠቃሽ ነው። እሺ፣ ስሜ ከዲዳ ደማ ሚን ይባላለሁ። ለምንድ ነው እዚህ የመጣው? እዚህ የመጣሁት የታክሲ ማህበር ማህበር ተኞች ለልኛ

እዚህ አንድነታችንን ልናሳይ ነው። እኛ በማህበር አምስት ሺህ ደርዘን የሚሆን ውሃ ገዝተን ለጓደኞቻችን፣ ያው ለማህበረሰቡ ልናከፋፍል የመጣ ነው። እዚህ እንትኖች አለ አለ ለታቦቱ ናምን ትለን፣ ለደከሙ ናምን እነሱን ልናስተባብል የመጣ ነው እና ያው አንድነታችንን ነው እያሳየን ያለ ነው። እኛ በሙስሊሙም ጊዜም እንደዚህ ሰርተናል። ስሜ ጌታ ይባላል። ያው አሁን እዚህ የተሰባሰብንበት

የሌሊት ታክሲ ትራንስፖርት አገልግሎት የምንሰጥ ወጣቶች ነን። ዋናው መርሃ ግብር የተሰባሰብንበት ሃይማኖት ክብረ በዓል ነው። ሙስሊም፣ ክርስቲያኑ በጋራ ተቻችሎ ተከባብሮ የድሬዳዋይነት ፍቅርን እያሳየን ና እየገለጽን ያለንበት ታይም ነው። ያው ለመምናኖቹ ና ለዘማሪያኖቹ እንዲሁ የውሀና ዳቦ በጋራ አዋተን የሌሊት ታክሲ ሹፌሮች

እየሰጠንና የበር ላና ያለ ነው ና ይህንን ይመስላል። የዛሬ ሶስት አመት የእግዚአብሔር አብ ታቦት ወደ ማደሪያ ሲጓዝ እስካሁን ማንነታቸው ይፋ ያልተደረጉ ሰዎች ተደብቀው ወደ ታቦቱ ድንጋይ በመወረወራቸው ድሬዷ ከአምስት ቀን በላይ ለቆየ ረብሻ ተዳርጋ ነበር። በወቅቱ የበርካቶች ንብረት የወደመና ለቀናት የከተማዋ እንቅስቃሴ ሙሉ በሙሉ ሊባል በሚችል ደረጃ ቆሞ የነበረ ሲሆን በመቶዎች የሚቆጠሩ ወጣቶችም በቁጥጥር ስር ውለው ነበር።

ይህም መሰሉ ታሪክ ግን ከእንግዲህ አይደገም ይምላል ባለባጃጁ ከዲር አደማሚን ከዚህ በፊት ድሬዳዋ ላይ እንደምታወቁ ከሶስት ዓመት በፊት እንደዚህ በሃይማኖት ግጭት ነበረ፣ በጥምቀት በዓል ላይ ከዛ አንፃር ይሄ ለምን ትምህርት ይሆናል ብለ ታስባለ አንተ? አይ ብዙ ትምህርት ያገኛሉ። ያው ምንም ከዚህ በፊት ያው በማይሆን ነገር ነው ያው የተጋጩት። ያው ግን አሁን ጥሩ ይሆናል ብዬ ነው የማስበው። ምንም የሚፈጠር ነገር ያለ አይመስለኝ ከዚህ በኋላ

በዛሬ ሁለት አብዛኞቹ ታቦታት ወደ ማደራቸው የተመለሱ ሲሆን በነገ ሁለት የቅዱስ ሚካኤል ከነገ ብስቲያ ደግሞ የእግዚአብሔር ብ ታቦታት ወደ ማደራቸው የሚመለሱ ይሆናል። በሀረር ከተማ በዓሉ በድምቀት መከበሩን የክልሉ ፍትህና ጸጥታ ቢሮ ኃላፊ አቶ ጥላውን ዋደራ ለአሜሪካ ድምጽ አስታውቀዋል። በሀረር ከተማ ዛሬ የተከበረ የከተራና የድምቀት በዓል በጣም በሚያምር መልክ ነው የተካሄደ ይህም አጠቃላይ የእምነቱ ተከታይ በነጢስ ወጥቶ በዓሉን ያከበረበትና

እንዲሁም ፍጹም ሰላማዊ በሆነ መንገድ የተካሄደ በዓል ነው። በጣም ህዝቡም የሃይማኖቱን የዲሲፕሊን በጠበቀ መልክ የበዓሉን አክብሮ በሰላም ወደ ቤቱ ተመልሷል።

የዛሬ ሁለት ዓመት በነበረው የጥምቀት በዓል አከባበር የሃይማኖት መልክ ያለው የሚመስል ግጭት ተነስቶ ታቦታት ወደ ማደሪያቸው ለመግባት ተቸግረው ነበር። በግጭቱም በርካታ የንብረት ውድመት ተከስቶ የነበረ ሲሆን በመቶዎች የሚቆጠሩ የከተማ ነዋሪዎችም ቤታቸውን ለቀው ለመሸሽና ለቀናት ሌላ ቦታ ለማደር ተገደው ነበር። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። ከውቢት ኢትዮጵያ ውብ ገጽታዎች አንዱን የያዘ ዘገባ ነበረ። ወደ ተከታዩ ዘገባ እናልፋለን። አዲስ አበባ ይወስደናል።

የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በዓሉን አስመልክቶ ዛሬ ባስተላለፉት መልእክት በአገሪቱ ሰላምና እርቅ እንዲወርድ ሁሉም የድርሻውን እንዲወጣ አባታዊ ጥሪያቸውን አስተላልፈዋል። በቅዱስነታቸው ስም ጃን ሜዳ ላይ ተገኝተው ቃለ ምዕዳን የሰጡት የድሬዳዋና የጅቡቲ አህጉረ ስብከት ሊቀጳጳስ ብፁዕ አቡነ

አረጋዊ ናቸው። ፀሐይ ዳምጠው ስነ ስርዓቱን ተከታትላለች፣ ተከታዩን ይዛለች። የዘንድሮው የጥምቀት በዓል በመላው ኢትዮጵያ በሚገኙ የክርስትና እምነት ተከታዮች በደማቅ ሁኔታ ነው የተከበረው።

በተለይ በአዲስ አበባ ጃን ሜዳ በተከበረው የጥምቀት በዓል ላይ በርካታ ቁጥር ያላቸው የእምነቱ ተከታዮች፣ ከተለያዩ የዓለም ሀገራት የመጡ እንግዶች፣ ትውልድ ኢትዮጵያውያንና የሃይማኖት አባቶች ተገኝተዋል። አከባበሩ በተለያየ ዝማሬዎችና የሃይማኖታዊና ባህላዊ ስርዓቶች የታጀበ ነበር።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማቲያስ በተወካያቸው በዶክተር አቡነ አረጋዊ አማካኝነት ባስተላለፉት መልእክት ሁሉም ለሰላም የሚደረገውን ጥሪ እንዲደግፍ ጠይቀዋል። በሀገራችን ውስጥ ላለው ወቅታዊ ሁኔታ ከውሱ በንስሃ የታጀበ እግዚአብሔርና ከሰው ጋር የሚያሳርቅ ሃይማኖትን ገንዘብ አድርጎ መመላለስ የግድ ሆኖ ይገኛል።

ትክክለኛ ንስሐ በራሱ ላይ እንጂ በሌላ ላይ መፍረድን አይፈቅድም። ሁሉም ራሱ ፈትሾ በራሱ ላይ መፍረድ ከጀመረ ያኔ የአማራ ውጤት ይገኛል። ወደ ፍጹም ሰላም የሚያደርስ መንገድ ያኔ ወለል ብሎ ይታያል። ስለዚህ ክርስቲያኖች በሕይወት ዘመናችን ሁሉ በራሳችን ላይ እየፈረድና በንስሐ እየታደስ ልንኖር

በዛሬው የጥምቀት በዓል ላይ ከተለያዩ የዓለም ሀገራት የመጡ ትውልድ ኢትዮጵያውያንም ታድመዋል። ወይዘሮ ሰዋሰው ስለሺህ የኢትዮጵያ ጠቅላይ ሚኒስትር ያቀረቡትን ጥሪ ተቀብለው ከመጡት መካከል መሆናቸውን ነግረውኛል። ከሚገባው ከጠበቅኩት በላይ ነው። ለመጀመሪያ ጊዜ ነው በዚህ ስፍራ ተገኝቼ የጥምቀትን በዓል ሳከብር።

ወደ ሰባ ሰማንያ የሚሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ከኖርዌይ ሰብስበን ነው የመጣ ነው። በርካቶች በተለይ በጎንደር እያከበሩ ነው፣ የተቀረነው ደግሞ በአዲስ አበባ እያከበርን ነው እና ከመጠን በላይ ተደስቻለሁ። ይህንን ደግሞ ወደ የምንሄድበት ሀገር የኢትዮጵያን ውበት የምንገልጥበት ሁኔታ እንዲመቻች ነው የምመኘው። ወይዘሮዋ አክለውም ከኢትዮጵያ ሲመለሱ የሀገራቸውን

መልካም ገጽታ በመገንባት ረገድ ድምፅ እንደሚሆኑ ገልጸዋል። እኛ ይህንኑ ተረርተን ነው ጥሪው ሲደረግልን በቅድሚያ ወደዚህ የመጣ ነው። አሁን ደግሞ ለእኛ ህዝብ ብቻ ሳይሆን በርካታ አውሮፓውያንና አሜሪካውያን እስካሁን በሚዲያው ሲተላለፉ የነበሩትን የሐሰት ዜናዎች ለመቀልበስ ነው አላማችን። እውነቱ ይሄ ነው። አገራችን ውብ ናት፣ የተቀደሰች ናት። እንደውም መታችሁ ተቋደሱ ነው የምንለው። ሰላሟን፣ ደስታዋን እና ውበቷን እንዲቋደሱ

አምባሳደር ሆነን ይሄንን ለመግለጽ ነው የምንመኘው። መምህር ምረታ አብ አሰፋ በኩላቸው ህዝቡ በዓሉን ሲያከብር በጦርነት ሳቢያ ለተጎዱና ለተፈናቀሉ ወገኖች መድረስ አለበት ስሉ ገልጸዋል። በሀገራችን በአሁኑ ሰዓት ብዙዎቹ ከቤታቸው ከቀያቸው ተፈናቅለው በረሃብ በርዛት ላይ ናቸው። ህጻናት አስከሬን እየጠቡ እናት አለች ብለው

አዛውንት ሽማግሌው እህል ባይኑ ላይ እንደዞረ የሚያሸልብበት ጊዜና ወቅት ላይ ስለሆንን ሁለት ያለው አንድ ይስጥ ብቻ ሳይሆን አንድ ያለውም ቢሆን ከአንዱ ላይ እያካፈለ ለወገኖቹ ይስጥ። ይሄን ጊዜ ተጋግዘን፣ ይሄን ጊዜ ተባብረን እንለፈው።

ፓስተር ቤዛ በካናዳ ቶሮንቶ ነዋሪ ናቸው። ኢትዮጵያ ሰላም እንዳልሆነች፣ ኢትዮጵያ ነገሯ እንዳበቃ፣ እንዳከተመ እየተነገረ ያለው ነገር ሁሉ ውሸት እንደሆነ፣ መልካም እንደሆነ፣ ሰላም እንደሆነ፣ አሁንም ከዚህ በኋላ የኢትዮጵያ ሰላም እየጨመረ እንደሚመጣ ዓለም አቀፉ ሕዝብ እንዲያውቅ እንፈልጋለን።

የኢትዮጵያ ስፖርትና ባህል ሚኒስቴር ቀጀላ መርዳሳ በበኩላቸው ባስተላለፉት መልእክት ኢትዮጵያ እጅግ የሚያኮሩ ባህላዊና ሃይማኖታዊ እሴቶች ያሏት ሀገር ናት ብለዋል። እነዚህን ባህላዊና ሃይማኖታዊ ሀብቶች ለበጎ ነገር ልንጠቀምባቸው ይገባል ነው ያሉት ሚኒስትሩ። ይህንን ሁኔታ በወል ያጤነው የዓለም የሳይንስ የትምህርትና የባህል ድርጅት ዩኔስኮን የጥምቀት ባህልን ጨምሮ የኦሮሞ ገዳ ስርዓትን

ብቻ ጨንበላላንና የመሰል ደመራ በዓልን በዓለም የሰው ልጆች ወካይ ቅርሶች ሆነው እንዲመዘገቡ አድርጓል። ይህ ጅምር ስኬት ያልተበረዘና ያልተከለሰ ቱባ ባህል ያላት ሀገራችን ሌሎች ባህላዊ እሴቶቿን በተመሳሳይ መልኩ ዓለም አቀፍ እውቅና እንዲኖራቸው በሚመለከታቸው አገራዊ ተቋሞች በኩል በርትታ እየሰራች ትገኛለች።

በሌላ በኩል በዚህ ክብረ በዓል ላይ የተገኙት የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው በዓሉ ክርስቶስ በሰው እጅ የተጠመቀበትና ለሰው ልጆች ሁሉ በድጋሚ ትህትናና ፍቅርን ያስተማረበት ነው ብለዋል። የበዓሉ ታሪካዊ ትውፊት በመከተል የእምነቱ ተከታዮች በትህትና በጥሩ ስብዕናና በፍቅር ፈጣሪን በማመስገን በአደባባይ የሚያከብሩት በዓል መሆኑንም ገልጸዋል።

የጥምቀት በዓል አከባበር ለኢትዮጵያውያን ትልቅ እሴት ሲሆን ከኢትዮጵያ አልፎ የዓለም ሕዝቦች ሁሉ ቅርስ ሆኖ ተመዝግበዋል በማለትም በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት መመዝገቡንም ዶክተር ሂሩት አስታውሰዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ በ

ኤርትራም እንዲሁ በደመቀ ሁኔታ መከበሩን ብርሃነ በረኸ ዘግቧል። ከዛ ይሁን እንጂ ኮቪድ-19ን ለመቆጣጠር በተካሄደው በወጣው መመሪያ መሰረት አስመራ ጥምቀተ ባህር ላይ የተገኙት የየአድባራቱ ተወካዮች የሆኑ የተወሰኑ የሃይማኖት መሪዎችና

አባቶች ናቸው። በሥነ ሥርዓቱ ላይ ብፁዕ ወቅዱስ አቡነ ቆርሎዮስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኤርትራ መልእክት አስተላልፈዋል። የሰላምና የፍቅር ዓመት እንዲሆን ምኞታቸውን ገልጸዋል። መልካም በዓል ይሁንላችሁ ክቡራትና ክቡራን በያላችሁበት። ወደ ተከታዩ ዘገባ እናልፋለን።

ተከታዩ ዘገባ ወደ ሆሮ ጉድሩ ወለጋ ይወስደናል። በዚያ ሆሮ ጉድሩ ዞን አሙሩ ወረዳ ውስጥ ጫካ ውስጥ ታጥቀው የሚንቀሳቀሱ አማጽያንን ትረዳላችሁ በሚል የተወሰኑ ሰዎች እስር ላይ ውለው ለብዙ ወራት ከሁለት ወር በላይ በቁጥጥር ስር መቆየታቸውን ቤተሰቦቻቸው ሲያማርሩ ተሰምቷል። ዘጋቢያችን መልካሙ ይቅርታ፣ ዘጋቢያችን ናኮር መልካ

ወደ አካባቢው ደውሎ ቤተሰቦቻቸውንም አነጋግሯል። እንዲሁም የአካባቢውን ባለሥልጣናትም አነጋግሯል። በተከታዩ ዘገባ ሙሉን አካቷል።

በኦሮሚያ ሆሮ ጉድሮ ወለጋ ዞን አእምሮ ወረዳ ውስጥ ነዋሪ መሆናቸውን በስልክ የገለጹ ለደህንነታቸው እንደሚሰጉ በመጠቆም ስማቸው እንዳይጠቀስ የጠየቁ ግለሰብ እህታቸው በመንግስት ጸጥታ አስከባሪዎች ከታሰረች ሁለት ወራት ማለፋቸውን ተናግረዋል በረቱ እህቴ የአስረኛ ክፍል ተማሪ ናት አሁን ትምህርቷን አቋርጣ ነው ያለችው በአእምሮ ፖሊስ ጣቢያ ውስጥ ታስራ ነው የምትገኘው

እህቴ የታሰረችበት ምክንያት ደግሞ ወንድማችን በኦሮሞ ነፃነት ጦር ውስጥ ስለሚገኝ ነው። እህቴ አዊ ከታሰረች ሁለት ወራት አልፈዋል ነው ያሉት እኚህ ግለሰብ ወንድማቸው የኢትዮጵያ መንግስት

ሸኔ በማለት በአሸባሪነት የፈረጀው ቡድኑ ደግሞ ራሱን የኦሮሞ ነጻነት ጦር ብሎ የሚጠራ የአማጺ ቡድን አባል ከመሆኑ ጋር ተያይዞ ታናሽ እህታቸው ብትታሰርም እስካሁን ፍርድ ቤት አለመቅረቧንና በእስር ቤት ውስጥም የመብት ጥሰት እንደተፈጸመባት ተናግረዋል። እስካሁን ወደ ፍርድ ቤት አልቀረበችም። እዛው ፖሊስ ጣቢያ ውስጥ ነው ምርመራ የተደረገው። የጽጥታ አካላቱ ለአማጺ ቡድኑ ያለውን ወንድምሽን በስልክ አገናኝን

ወይም ደግሞ እስኪመጣ አልለቅሽም በማለት እየዛቱባት መሆኑን ነው መረጃ ያለን። ያኔ ከሁለት ወራት በፊት ስትያዝም ቤተሰብ ላይ እና እርሷ ላይ ድብደባ ደርሷል። በእስር ቤት ውስጥም ድብደባ እየተፈጸመባት እንደሆነ ነው የተነገረን ነው ያሉት።

ግለሰቡ ከእህታቸው በተጨማሪ ሌሎችም ሰዎች ከታሰሩ ጥቂት ወራት ማለፋቸውን ገልጿል። ከእህቴ ውጪ አንድ ስሟን የማላቃት ሴት እንዲሁም አርባ ሰባት ወንዶች በፖሊስ ጣቢያ ውስጥ ታስረው ይገኛሉ። ቤተሰብ ምግብ ከማመላለስ ውጪ ምንም መፍትሄ ሊያመጣላቸው አልቻለም ነው ያሉት።

የአሙር ወረዳ ፖሊስ ምክትል አዛዥ ዋና ሳጅን ወልተጂ ነሞምሳ በወረዳ ውስጥ የሚንቀሳቀሱ አማጺዎችን በመደገፍ ተጠርጥረው የታሰሩ መኖራቸውን ጠቅሰው ከወንጀሉ ነፃ የሆኑ ከአርባ በላይ ሰዎች ባለፈው ሳምንት ውስጥ ተለቀዋል ብለዋል። የታሰሩበትንም ምክንያት ሲያብራሩ ሞኒ ቢፋሃለ የሮቲንቀንቁጠመናኖተነማአተሚሰኒንገነመሸንተማ ከአርባ እስከ ሀምሳ የሚሆኑ ሰዎች ከወቅታዊ ጉዳይ ጋር ተያይዞ ታስረው የነበረ ቢሆንም

ከጥቂት ቀናት በፊት ጉዳያቸው ተጣርቶ ተለቀዋል። ከ12 እስከ 15 የሚሆኑ ሰዎች ደግሞ በተለያዩ ወንጀሎች የተጠረጠሩ በመሆኑ ማስረጃ ተሰብስቦ ወደ ሕግ ሊቀርቡ ነው ነው ያሉት። የታሰሩ ሴቶችና ወንዶች ላይ እስር ቤት ውስጥ ድብደባ እና ዛቻ የመሳሰሉ የመብት ጥሰቶች እንደተፈጸሙ ለተነሳው ቅሬታም ፍጹም ውሸት ነው ሲሉ ምላሽ ሰጥተዋል። አይ ይሄ ውሸት ነው ሴት

በእኛ ዘንድ ትልቅ ቦታ አላት። ሁለት ሴቶች ናቸው ያሉት። ሁለቱንም በጥሩ ሁኔታ ነው የያዝናቸው። እንኳን ሴት ላይ ድብደባ እና ዛቻ መፈጸም ቀርቶ ወንድ ላይ ራሱ ይሄ አይደረግም። ይሄ በሌላ አካልም መጣራት የሚችል ነው። እኛ ጋር ታስረው የሚገኙ ሴቶች የታሰሩበት ምክንያት ደግሞ ከአማጺ ቡድኑ መካከል ወንድሞች ስላላቸው ነው። ወንድሞቻቸውንም በመረጃና የተለያዩ ነገሮች በመደገፍ ተጠርጥረው ነው የታሰሩት ነው ያሉት።

ታሳሪዎቹ እስካሁን ፍርድ ቤት ያልቀረቡበትንም ምክንያት ገልጸዋል። ዋና ሳጅን ወልተጂ ረጋን ማስረጃ እየተጠናከረ ይገኛል። መዝገባቸው ተጣርቶ ወደ ፍርድ ቤት የሚሄድበትን ሁኔታ ይመቻቻል። ምስክሮች መቅረብ ባለመቻላቸው ነው እንጂ ምስክሮች ቀርበው ማስረጃውም ተጠናክሮ

ፍርድ ቤት እንዲቀርቡ ይደረጋል ነው ያሉት። የኢትዮጵያ መንግስት ሸኔ በማለት በአሸባሪነት የፈረጀው ቡድኑ ደግሞ ራሱን የኦሮሞ ነጻነት ጦር ብሎ የሚጠራ የአማጺ ቡድንን በመደገፍ እንዲሁም ጸጥታና ለመረጋጋት እንዳይፈጠር የሚሰሩ ግለሰቦችና ቡድኖችን ለወደፊቱም ይዘን ለህግ ከማቅረብ ወደኋላ አንልም ብለዋል ዋና ሳጅን ወልተጂ ነመምሳ። በዚህ ዙሪያ ከአማጺ ቡድኑ አመራሮች እስካሁን የተሰማ ነገር የለም ለአሜሪካ ድምፅ ናኮር መልካ ካምቦ

ተከታዩ ዘገባ ወደ አውሮፓ ጉዳይ የሚወስደን ነው። ዛሬ ጀርመን ላይ ከሞላ ጎደል በተለያዩ አካባቢዎች ያለውን ሁኔታ ካየን የአየሩ ሁኔታ ከዜሮ በታች ማይነስ ዋን፣ ወይም የቅዝቃዜ የበረዶ ስሜት ነው የሚሰማው። የአየሩ ሙቀት ግን አራት ዲግሪ ሴልሺየስ ነው። ነገ ከነጎዲያ

እየቀዘቀዘ የሚሄድ ነው። ይህ እየሸነቆጠ ያለ የቅዝቃዜ ሁኔታ ሩሲያ የምታቀርበውን የጋዝ መጠን መቀነስ ግምት ውስጥ አስገብቶ የዋጋው መጠን የዋጋው ነገር እየናረ መሆኑ ይታያል። በአውሮፓና በሩሲያ መካከል ያለው ውዝግብ መፋጠጥ አንዱም ትልቅ ትኩረት የሳበ ጉዳይ ነው። ሰሞኑን ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ

ሌላ በርከታ ያለ ዝርዝሩ ይዟል። አሉላ ከበደ ያቀርበዋል። ማለቂያ የሌለው ከሚመስለው ግዙፍና ቀዝቃዛው ግዛቷ ሳይቤሪያ የተፈጥሮ ጋዝ ወደ ቻይና መላክ ጀምራለች። ፓወር ኦፍ ሳይቤሪያ ዋን የሚል ስያሜ የሰጠችው የጋዝ ማስተላለፊያ የቧንቧ መስመር እንደ አውሮፓውያን የዘመናዊ አቆጣጠር በ2019 ዓም ነው የተከፈተው።

ከሩሲያ የሩቅ ምስራቅ የጋዝ ማምንጫ መስኮች የሚነሳውን የጋዝ ምርት መጠቀም የምጣኔ ሀብቷን ይበልጥ እንድታቀጣጥል ቻይናን ያግዛታል ተብሎለታል። ቶም ማርዜች ማንሰ አይ ሲ አይ ኤስ በተባለው የምርት ገበያ ጥናት ድርጅት የጋዝ ምርትን ለማሳደግ ዘመናዊ አሰራርን ለማቀላጠፍና እንዲሁም ኪሳራን ለመቀነስ የሚያስችሉ መረጃዎች የጥናትና ትንተና ክፍል ኃላፊ ናቸው።

That is not connected to the fields that can supply the European market. So it's not a question at the moment, at least. Power of Siberia One.

ይሁን እንጂ ያ በቅርቡ ሊለወጥ ይችላል። ሞስኮና ቤጂንግ ከሩሲያ ፓወር ኦፍ ሳይቤሪያ ቱ የሚል ስያሜ የተሰጠውና ወደ ቻይና የሚላከውን የጋዝ መጠን በዕጥፍ የሚያሳድግ ሁለተኛ የጋዝ ማስተላለፊያ ቧንቧ መስመር ለመዘርጋት የሚያስችል ስምምነት ለመድረስ ተቃርበዋል። በቅዱም መሰረት፣ ሞንጎሊያን አቋርጦ ቤጂንግ አቅራቢያ ወደሚገኙ የኃይል ምንጭ እጥረት ወዳለባቸው እና ኢንዱስትሪዎች የሚበዙባቸው ግዛቶች ይዘረጋል።

በተጨማሪም የሩሲያን የጋዝ ማስተላለፊያ መስመሮችን ለአውሮፓ የሚላከው የጋዝ ምርት የሚነሳባቸውን የሩሲያውን ያማል ባሕረ ገብ መሬት ከቻይና ጋር የሚያስተሳስር ጭምር ይሆናል ተብሏል። ቶም ማርዜች ማንሰ ማንሰር ጋስፕሮም ዛ ሜጀር ኤክስፖርተር

እንደ ዋናው የሩሲያ የጋዝ ምርት ላኪ ድርጅት ለጋዝፕሮም ከአንዱ ገበያ ወደ ሌላ ገበያ የማዘዋወርና የመለዋወጥ አማራጮችን የሚሰጥ ነው። ይህም ሩሲያን ግዙፍ አቅም ሊያጎናጽፋት ይችላል። ፊሊፕ መዱኒክ የአውሮፓ ሕብረትን በኢኮኖሚያዊ ጫና ለማስገደድ የሚደረጉ ጥረቶችን ለመከላከል በሚንቀሳቀሰው ግብረ ኃይል አስተባባሪዎች ዋነኛው ሰው ናቸው።

ከቴክኒክ አንጻር ሲታይ የዋጋ አተማመን ስርዓቱ የበለጠ ዋጋ ለመክፈል ለቻለ ወይም ለፈቀደ ለመሸጥ በሚያስችል መንገድ መቀረጽ መቻሉን መገመት አዳጋች ነው።

ነገር ግን ከፍላጎት አንጻር ውጥኖችን ለማሳካት እንደሚያግዝ አንዳች ኃይል መጠቀምን ጨምሮ ሩሲያ በዚህ አቅጣጫ እያየ ስለመሆኗ ጥርጥር የለውም። በሚቀጥሉት አስር ዓመታት ውስጥ ቢያንስ እንደ ማሳመኛ ንግግር ጥቅም ላይ ሲውሉ በብዛት እና ይሆናል። ሩሲያ ከዩክሬን ከሚያዋስናት ድንበር አቅራቢያ ቁጥሩ ከአንድ መቶ ሺህ በላይ የሚገመጥ ጦሯን አስፍራለች። ሞስኮ

ዩክሬንን ከወረረችም የምዕራቡ ዓለም ሊያሽመደምዳት የሚበቃ ብርቱ ማዕቀብ ሊጥልባት እንደሚችልም አስጠንቅቋታል። በሌላ መልኩ ያ ለሞስኮ ሌላ ጥቅም የሚያስገኝ ሊሆንም ይችላል። የጋዝ ምርቷን የምትሸጥለት አዲስ ደንበኛ ማግኘት ያስችላት ይሆናል። እንደ ተንታኞች ገለጣ አሁንም የአይሲአይሱ ቶም ማርዜች ማንሰ

በተለይ የአውሮፓ ንብረትን ከካርቦን በካይ የጸዳ ኃይል ምንጭ መጠቀም የሚያስችል አቅጣጫ በማምራት ከመካከለኛና ከረጅም ጊዜ አንጻር ጋዙ የሚያሳድረው ተጽዕኖም እየቀነሰ ይሄዳል። ሆኖም አዲሱን የቻይና ገበያ ማሰስ ግን ለሞስኮ እንዲህ የዋዛ ጉዳይ አይሆንም። እንደ ተንታኞቹ አስተያየት የቅድሙ ፊሊፕ መድኒክ

ቻይና የፖለቲካ የምጣኔ ሀብትና ወታደራዊ አቅሟን እንዲሁም ያለችበትን ሁኔታ በመጠቀምና በተጨማሪም በጠንካራ ተደራዳሪነቷ የታወቀች ነች። በዚህም ላይ ራሷን እንደ ባለ ከባድ ሚዛን ተጽዕኖ አድራጊ፣ ሩሲያን ደግሞ ከእርሷ በታች እንደሆነች አጋሯ እያየች ነው የሚል አስተያየት አሳድረዋል።

ፓወር ኦፍ ሳይቤሪያ ቱ የጋዝ ማስተላለፊያ የቧንቧ መስመር ስምምነት በሚቀጥለው ወር በቤጂንግ በሚካሄደው የክረምት ኦሎምፒክ ጨዋታ ወቅት ሊፈረም ይችላል የሚል ግምት አለ። ይሁንና እስካሁን ግን ምንም አይነት ይፋ ማረጋገጫ ከየትኛውም ወገን አልተሰማም። ክቡራትና ክቡራን አድማጮች የዛሬ ዝግጅታችን በዚሁ ተጠናቀቀ። ጤና ይስጥልኝ። መልካም በዓል። በደህና ደሩም